ሰላሳ ሶስተኛው የተባበሩት መንግስታት የሰብአዊ መብቶች ጉባኤ በጀኔቫ ትናንት መጀመሩን አስመልክቶ በጀርመን ሀገር ጉቲንገን ከተማ የሚገኘው ለተጨቆኑ ህዝቦች የሚሟገተው ጌዘልሻፍት ፎር በድሮተ ፎልካ የተባለው ድርጅት እንደገለጸው የተባበሩት መንግስታት የሰብአዊ መብቶች ጉባኤ በተለያዩ ሀገራት የሚፈጸሙ የሰብአዊ መብት ጥሰቶችን መኮንን አለበት ብሏል። የድርጅቱ የአፍሪካ ክፍል ተጠሪ ሚስተር ኦልሪሽ ዴሉስ እንደገለጹት ጉባኤው ለሰው ልጆች መብት የቆመ ከሆነ እንደ ቻይና፣ ራሽያ እና ኢትዮጵያ የመሳሰሉት አባል ሀገራት ፈጽሞታል ያሉትን የሰብአዊ መብት ጥሰት በአግባቡ መመርመር አለበት። የሰው ልጅ መብት በዓለም አቀፍ ደረጃ መከበር አለበት። ነገር ግን በተባበሩት መንግስታት የሰብአዊ መብት ጉባኤ የምናየው ከዚህ የተለየ ነው። ስለ ሰብአዊ መብት የሚያወራ ግን ደግሞ ስለ ሰብአዊ መብት ከመጨነቅ ይልቅ ስለተወሰኑ ሀገራት ፖለቲካዊ ተጽዕኖ ትኩረት ይሰጣል የሰብአዊ መብት ጥሰት ማለትን እንደ ቻይና ሩሲያና ኢትዮጵያ በመሳሰሉት ሀገራት ችላ ብሏል። በተለይ በኢትዮጵያ በአሁኑ ጊዜ በአማራና በኦሮሚያ በሰላማዊ መንገድ መብታቸውን የሚጠይቁ ዜጎች በፖሊስ ያልተመጣጠነ ኃይል ጥቃት እንደደረሰባቸው ሚስተር ኦለርሽ ተናግረዋል። በመሆኑም የተባበሩት መንግስታት የሰብአዊ መብት ጉባኤ ይህንን ማውገዝና በገለልተኛ ወገን እንዲጣራ ማድረግ አለበት ሲሉም ዴሎስ ተናግረዋል። በኢትዮጵያ አሁን ያለው ሁኔታ በጣም በጣም አሳሳቢ ነው። በተለይ በአማራና በኦሮሚያ ባለፉት አስር ወራት ያየነው ነገር ነው። በሰላማዊ መንገድ ለተቃውሞ የወጡ ወጣቶች ጥቃት እየደረሰባቸው ነው። እስካሁን በርካታ ሰዎች ተገድለዋል። ለተባበሩት መንግስታት የሰብአዊ መብት ጉባኤ የጸጥታ ኃይሎች በሰላማዊ ዜጎች ላይ የተጠቀሙትን ያልተመጣጠነ ኃይል ለማውገዝ ትክክለኛው ሰዓት አሁን ነው። እንደ ሚስተር ኦለሪሽ ገለጻ የተባበሩት መንግስታት የሰብአዊ መብቶች ጉባኤ በኢትዮጵያ ያለውን የሰብአዊ መብት ጥሰት ችላ በማለት ሀገሪቱ በጎርጎረሳዊ እስከ ሁለት 2018 አባል ሁና እንድትቀጥል መደረጉ ጉባኤው ለሰብአዊ መብት ጥሰት ትኩረት አለመስጠቱን ያሳያል ብለዋል። የአውሮፓ ህብረትንና የአሜሪካ መንግስትም ሚስተር ኦልሪሽ ተችተዋል። ኢትዮጵያ የዚህ ጉባኤ አባል ነች እናም ሀገሪቱ ትልቅ ተጽዕኖ አላት። በተለይ በአፍሪቃ ሀገራት በአውሮፓ ህብረትም እንዲሁ። ነገር ግን በተለይ በነሐሴ ወር ብቻ አንድ መቶ ሰላማዊ ዜጎች ሲገደሉ ና የሰብአዊ መብት ጥሰት ሲፈጸም የአውሮፓ ህብረትና የዩኤስ አሜሪካ መንግስት ትችት በማቅረብ ረገድ ችግር ነበረባቸው። የጀርመኑ ለተጨቆኑ ሰዎች ጠበቃ ጌዜል ሻፍት ፎር በድሮተ ፎልካ በኢትዮጵያ የሚከሰቱ የሰብአዊ መብት ጥሰቶችን፣ የጋዜጠኞችና የፖለቲካ ሰዎችን እስራት እንዲሁም የሰላማዊ ዜጎች ግድያ ያሳስበኛል በሚል ለአውሮፓ ህብረትና ለተባበሩት መንግስታት በተደጋጋሚ ሲገልጽ ቆይቷል።